ባለፈው ዓርብ በምስራቅ ጉጂ ሶስት ሰዎች በመከላከያ አባላት ተገድለዋል ሲሉ ነዋሪዎች ለአሜሪካ ድምፅ ተናግረዋል። ምክንያቱ በአካባቢው ይንቀሳቀሳሉ የሚሏቸው የኦሮሞ ነጻነት ሰራዊት ናቸው በሚባሉ ታጣቂዎችና በመንግስቱ ወታደሮች መካከል የተነሳ ግጭት እንደሆነ ነዋሪዎቹ ተናግረዋል። ገልሞ ዳዊት ተጨማሪ አለው። ባሳለፍነው ሳምንት መጨረሻ ዓርብ ምሽት የኢትዮጵያ መከላከያ ኃይል አባላት ሶስት ሰዎችን በምስራቅ ጉጂ ጎረዶላ ወረዳ ራሮ ቀበሌ ማህበር ገለዋል ሲሉ የአካባቢው ነዋሪ ለአሜሪካ ድምፅ ተናግረዋል። አንድ ስማቸው እንዲጠቀስ ያልፈለጉ የራሮ ቀበሌ ማህበር ነዋሪ በጸጥታ ኃይሎች ተወስደዋል ስላሉት እርምጃ እንዲህ ብለዋል። የተገደሉት አንደኛው ሽማግሌ ናቸው፣ ደደቼ ሜሳ ይባላሉ። ሁለተኛው የአስራ አምስት ዓመት ወጣት ነው። አብዱላሂ ጎሉ ይባላል። ሶስተኛ ከርቴ ኩቱራ ይባላል የአስረኛ ክፍል ተማሪ ነው። ለምን እንደተገደሉ ደግሞ የሚታወቅ ነገር የለም። ያዟቸው፣ ከዚያ አሰሯቸው። ዓርብ ማታ ተኩስ ተሰማ። በቃ ሰዎቹን ከሌሎች ታሳሪዎች ለይተው አውጥተው ገደሏቸው። ምንም የተነገረን ምክንያት የለም። እኛው ነዋሪ አክለው ተገለዋል ያሉት የጎሮዶላ ነዋሪዎች የዛሬ ሳምንት ረቡ መስከረም 14 2012 ዓ ምት በጎሮዶላ በመንግስት የጸጥታ ኃይሎችና ና በአካባቢው በኦሮሞ ነጻነት ሰራዊ ስም በሚንቀሳቀሱ ኃይሎች መካከል ግጭት ከተፈጠረ በኋላ በጸጥታ ኃይሎች በቁጥጥር ስር ያዋሉ መሆናቸውን ተናግረው ሰዎቹ ግን የታጣቂዎቹ አባል አልነበሩም ብለዋል። ለአሜሪካ ድምፅ አስተያየታቸውን የሰጡት የሁለቱ የጉጂ ዞን ነዋሪዎች በአካባቢው የሚንቀሳቀሱ ታጣቂዎች ነዋሪዎችን እያገቱ መሆናቸውን ተናግረዋል። አቶ ቡጋሌ ደንቢ የቡሌ ወረዳ ወረዳ ነዋሪ ናቸው። በወቅቱ የህብረት ስራ ማህበራችን ስብሰባ እያከናወን ነበር። ከዚያ የኦነግ ታጣቂዎች መሆናቸውን የተናገሩት መጥተው ከበቡን። በአጠቃላይ ከሁለት መቶ በላይ ሰው ነበረ በስብሰባው ላይ እኔ ደግሞ የኮሚቴው ሰብሳቢ ነበርኩ። ከዚያ ተኩስ ከፍተው እኔን ቡርቃ ወደሚባል ቀበሌ ማህበር ወሰዱኝ። ከዚያ እንደ ማዘዣ ቦታ የሚጠቀሙበት ቦታ ወስደውኝ በእጄ የነበረውን አርባ ሺህ ብር ሞተር ብስክሌት፣ ሽጉጥ ወሰዱብኝ። ደበደቡኝ። ብዙ እንግልት አደረሱብኝ። ከዚያ ለሀያ አራት ቀናት ካሰቃዩኝ በኋላ ለቀቁኝ። ያለው ሁኔታ በጣም አስቸጋሪ ነው። አቶ ቦጋሌ የተፈቱት በአካባቢው ሽማግሌዎች እርዳታ መሆኑን ተናግረው አሁንም ሁለቱ ኃይሎች የሚያደርጉት የተኩስ ልውውጦች የአካባቢውን ነዋሪ ሰላም እየነሳ ነው ብለዋል። በእነዚህ ታጣቂዎች ህይወታቸው ያለፈ ሰዎች አሉ። እኛ የምናውቃቸው ለምሳሌ ከድር ምሊቃ የሚባል አባላቸው የነበረ ሰው ሚስጥራችንን አወጣህ ብለው እኚሁ ታጣቂዎች ገድለውታል። አቶ አቁምሳ ጉቱ በምስራቅ ጉጂ አካባቢ በኦሮሞ ነጻነት ሰራዊት ስም የሚንቀሳቀሰውን የታጣቂዎች ቡድን ምክትል መሪ መሆናቸውን ይናገራሉ። የአካባቢው ነዋሪ እሳቸው በሚመሩት ቡድን ላይ ስለሚያነሳው ክስ እንዲህ ብለዋል። ወራን ብልስማ የኦሮሞ ነጻነት ሰራዊት የሚፋለምለትን ህዝብ መቼም ቢሆን አይጎዳም። ሰራዊታችን በእንዲህ አይነቱ ድርጊት ተሳትፎም አያውቅም ምናልባት እኚህ ሰዎች የጠላት አጋዥ ሆነው ተሳትፈው ከሆነ እንጂ ውሸት ነው። ሰራዊታችን በእንደዚህ አይነት ነገር አልተሳተፈም። አቶ አቁምሳ ግን ለጠላት ያግዛሉ ባሏቸው ሰዎች ላይ እርምጃ መውሰዳቸውን አልሸሸጉም። በአካባቢው የሚንቀሳቀሰውን የመከላከያ ኃይልን ጨምረው የማረኳቸው ሰዎች እንደነበሩም ገልጸዋል። የትግል እክል የምንላቸውን እኚን ሰዎች በአጠቃላይ ከሁለት መቶ በላይ ይሆናሉ ማርከናቸው ስልጠና ሰተናቸው መልሰናቸዋል በሰባቦሩ ወረዳና በጎሮ ዶላ ስድስት የመከላከያ ኃይል አባላትን ማርከን ራሳቸውን እንዲያስተካክሉ አስጠንቅቀን መልሰናቸዋል። የኦሮሚያ ፀጥታ ቢሮ ምክትል ኃላፊ ኮሎኔል አበበ ገረሱ አርብ ዕለት በጎሮዶላ ወረዳ ተከሰተ ስለተባለው ግድያ ተጠይቀዋል። በእውነት ስለ ግድያው ምንም መረጃ የለኝም። ነገር ግን ጠላት እንኳን ቢሆን በጦርነት ላይ ቢማረክ በሕግ አግባብ ነው የሚዳኘው ቢቆስል እንኳ ታክሞ ከዚያ በኋላ በሕግ እንዲጠየቅ ይሆናል እንጂ ይዞ መግደል በፍጹም አይፈቀድም። ኮሎኔል አበበ የኦሮሚያ ፀጥታና ደህንነት ቢሮ የመከላከያ ኃይል በተለያዩ የጉጂ ዞን አካባቢዎች የሚሰራውን የሰላም ማስከበር ስራን ከሀገር መከላከያ ሚኒስቴር ጋር እየተከታተለ ነው ሲሉ ተናግረዋል። የኦሮሞ ነፃነት ሰራዊት አዛዥ በጉጂ አካባቢ የመንግስት የጸጥታ ኃይሎችን ማርከን ለመንግስት በሰላም መልሰናቸዋል ያሉትን ግን በፍጹም ሀሰት ነው ሲሉ ውድቅ አድርገዋል። ለአሜሪካ ድምጽ ገልሞ ዳዊት Can I